ዓለም አቀፉ የወንጀል ችሎት በኬንያ እንደ ኤሮፓውያን አቆጣጠር በ2007 እስከ 2008 የተካሄደውንና የተካሄደውን ምርጫ ተከትሎ በተቀሰቀሰው ሁከት ምክትል ፕሬዚደንቱ ዊሊያም ሩቶ እና የአንድ የአካባቢው ሬዲዮ ጣቢያ ዲሬክተር እጃቸው አለበት ተብሎ የቀረበባቸውን ክስ በዚህ ሳምንት ውድቅ አድርጓል ይላል የምሽቱ የመጨረሻ ትንታኔ። ሩቶ ዛሬ ናይሮቢ ውስጥ ለጋዜጠኞች ሲናገሩ የተሰጠው ብይን ከቀረበብኝ ክስ ነፃ መሆኔን የሚያረጋግጥ ነው ብለዋል። ከናይሮቢ ሌኒ ሩቫጋ የላከው ዘገባ ደርሶናል። ሶሎሞን ክፍሌ ያቀርባል። የኬንያው ምክትል ፕሬዚደንት ዊልያም ሩቶ የዛሬውን ጋዜጣዊ መግለጫ የሰጡት በባለቤታቸው በእናታቸውና በልጆቻቸው ተከበው ነው። ኢ ከን ኮንፋም ቱ ዩ ታት ኢ ኮን ኦፍ ኖቦዲ። ማንም ሰው ወይም ቡድን ወይም ደግሞ የዜና ማሰራጫ በማንኛውም ሰው ላይ ሁከት ማቀዱን እንደማላውቅ አረጋግጥላችኋለሁ። በተጨማሪም የማረጋግጥላችሁ በማንኛውም ሰው ላይ ጉዳት ሊያደርስ የሚችል ነገር ለመግዛት በተካሄደ የትኛውም የገንዘብ ማሰባሰቢያ ላይ እንዳልተገኘሁ ነው። ዓለም አቀፉ የወንጀል ችሎት እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ.ም ላይ ሩቶን የከሰሳቸው ሁከቱን በማቀነባበር በሰብዓዊነት ላይ ተፈጽመዋል ባላቸው ሶስት የወንጀል አይነቶች ነው። በሁከቱ ከአንድ ሺህ በላይ ሰዎች ሲገደሉ ስድስት መቶ ሺህ የሚሆኑ መፈናቀላቸው ተዘግቧል። የዓለም አቀፉ የወንጀል ፍርድ ቤት ዳኛ ባለፈው ማክሰኞ በሩቶና በራዲዮ ጣቢያ ዳይሬክተሩ በጆሽዋ አራፕ ሳንግ ላይ የቀረቡባቸውን ክሶች ውድቅ ሲያደርጉ የሰጡት ምክንያት ማረጋገጫ የለም ሲሉ ነው። የፍርድ ቤቱ አቃቢ ሕግ ፋቱ ቤንሱዳ ግን ይህንኑ አስመልክተው ከትላንት በስቲ ያረቡ በሰጡት የጽሑፍ መግለጫ በፍርድ ሂደቱ ወቅት ሆን ተብሎና በተባበረ ጥረት ክሱን ለማክሸፍ ሲባል ምስክሮች እንዳይቀርቡ ጣልቃ ተገብቷል ብለዋል። አስራ ሰባት ሰዎች የምስክርነት ቃላቸውን በመስጠት እንደሚተባበሩ ቃል ከገቡ በኋላ ሐሳባቸውን የቀየሩት ማስፈራሪያ እየደረሳቸው ከማኅበረሰቡ እንዲገለሉ በመደረጋቸውና ለደህንነታቸው በመስጋት ነው ሲሉም ፋቱ ቤን ሱዳ አክለው አስረድተዋል። ዊልያም ሩቶ በዛሬው የናይሮቢ ጋዜጣዊ መግለጫቸው ወቅት አንድም ጥያቄ ከጋዜጠኞች ለማስተናገድ ፈቃደኛ ባይሆኑም ታዲያ ደጋግመው ከወንጀሉ ነጻ መሆናቸውን ግን አስረግጠው ተናግረዋል። የቀረበብኝን ውንጀላ አስመልክቶ አእምሮዬንና ነፍሴን መርምሬ አለሁ እናም በእኔ ላይ በሐሰት የመሰከሩትን ሰዎች ሁሉ ይቅር ማለቱን መርጫለሁ። እኔን ነጻ ያወጣ አንድ አምላክ እነርሱም ይህን ከመሰለ ድርጊታቸው እንዲታቀቡ ይረዳቸው ዘንድ ጸሎቴ ነው። ሩቶ በመግለጫቸው ማብቂያ ላይ ለድኅረ 2007 2008 ምርጫ ሁከት ሰለባዎች መንግሥት እርዳታ እንደሚሰጥ ቃል ገብተዋል። አይሲሲ ማለት ዓለም አቀፉ የወንጀል ችሎት በኬንያው ፕሬዝደንት ኡሁሩ ኬንያታም ላይ የቀረቡባቸውን ክሶች ባለፈው ዓመት ውድቅ ማድረጉ ይታወሳል። የሕግ ጠበቆች ክሶቹ የተሰረዙት በተመሳሳይ ምስክሮች እንዳይቀርቡ ጣልቃ በመግባትና በማስፈራራት ነው ሲሉ በወቅቱ አስረድተዋል።